ችን የተመሰገነ ይሁን አጭር ጸሎት አብረን እንጸልይ ቅዱስና ታላቂ ሆንክ የዘላለም አምላክ እግዚአብሔር አባታችን ከታላቅ ምረትና ቸርነት የተነሳ በታላቁ ዙፋን ፊት ስለሰበሰብከን እናመሰግንሃለን ቸርነትህ ምረትህ እጅግ በጣም ብዙ ስለሆነ ክብር ሁሉ ላንተ ይሁን አቤቱ በደልና ኃጢአታችንን ይቅር ብለህ በመካከላችን አሁን እንድትመላለስ በቅዱስ ቃልህ እንድትናገረን አምልኳችንን እየተቀበልክልን ስላለ እያመሰገንህ ጊዜውን ላንተ አሳልፈን እንሰጥሃለን። ኦ ተናገረን። በህይወታችን ደግሞ ታላቅ ለውጥን እንድታመጣ እንማጸንሃለን። ክብር ሁሉ ላንተ ይሁን፣ በጌታ በኢየሱስ ስም አሜን። እግዚአብሔር አምላካችንን እናመሰግናለን። የዛሬው መልእክታችን የተመሰረተው በትንቢተ ኢሳያስ ምዕራፍ አርባ ላይ በተለይ ከቁጥር ስድስት እስከ ስምንት ላይ ባለው ክፍል ነው። እና አጽያም አንብበን ነበር ቅድም እኔ ግን ከቁጥር 6 እስከ 8 ብቻ ያለውን እንደገና አነብላችሁና ወደ መልእክቱ እንሄዳለን። የመልእክቴ ርዕስ የሰው ተፈጥሮና ተስፋው የሚል ነው። አንዳንድ ጊዜ ሰዎች የሰውን ተፈጥሮ በተመለከተ ልዩ ልዩ አመለካከቶች አሏቸውና መጽሐፍ ቅዱስ ግን የሰውን ተፈጥሮ ደግሞም የሰውን ተስፋ እንዴት አድርጎ ነው የሚያስቀምጠው የሚለውን ይሄ ክፍል ያስረዳናል። እና ይሄ ክፍል በደንብ ሲገባን ነው እግዚአብሔርን ከልባችን ከነፍሳችን መፈለግና ደግሞም እሱን መገናኘት የምንችለው። እና ቁጥር ምዕራፍ አርባ ከቁጥር ስድስት እስከ ስምንት ያለውን ላንብብላችሁ። እንደዚህ ይላል ጩህ የሚል ሰው ቃል ወደ እኔ መጣ ነው የሚለው። እና እሱ ራሱ ነብዩ ምን አለ፣ ምን ብዬ ልጩህ አልሁ ያ ጩህ ብሎ የተናገረው ሰው እግዚአብሔር ነው። እዚህ ጋር ስጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታል እና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው። ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንቷል ትኖራለች ይላል። ይሄ በጣም አስደናቂ ቃል ነው። አንዳንድ ነገሮችን ስለ ትንቢተ ኢሳያስ እነግራችኋለሁ። ትንቢተ ኢሳያስ ጌታ ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት ከሰባት መቶ ዓመት በፊት የተተነበየ ትንቢት ነው። ነቢዩ ኢሳያስ ከሰባት መቶ ዓመት በፊት የነበረ ሰው ነው እና ይሄ ትንቢት ስልሳ ስድስት ምዕራፎች አሉት። ምን ተብሎ ይታወቃል? የጠቅላላ የመጽሐፍ ቅዱስ ምሳሌ ነው። 39 የብሉይ ኪዳን መጽሐፍት እና 27 የአዲስ ኪዳን መጽሐፍት 66 ናቸውና እና 39ኙ ከብሉይ ኪዳን ጋር በጣም ይመሳሰላል እና 27ቱ የሚቀጥለው ደግሞ ከአዲስ ኪዳን ጋር በጣም ይመሳሰላል እና ምንድነው ይሄ የኢሳያስ ትንቢት አንድ ባንድ የተፈጸመ በፍጹም አንዱም ነገር ሳይፈጸም ያልቀረ ትንቢት ነው። በእርግጥ ወደፊት የሚፈጸሙ ክፍሎች አሉት እና አንዳንድ መሰረታዊ እውነቶችን ታዲያ ያሳየናል። ይሄ ትንቢተ ኢሳያስ ምን ያሳየናል መሰላችሁ? በሰማይና በምድር ያለው እግዚአብሔር የፈቀደውን ነገር የሚያደርግ አምላክ መሆኑን የሚያሳይ ትንቢት ነው። እግዚአብሔር በፍጥረታት ሁሉ ላይ ሥልጣን ያለው ፈቃዱን ለማድረግ የሚከለክለው ምንም ኃይል የሌለ በፊቱ ሁሉን ማድረግ የሚችል ታላቅ አምላክ እንደሆነ ያሳያል። በእርግጥ አሁን በዚህ በትንቢተ ኢሳያስም ውስጥ በብሉይ ኪዳን ባሉ መጽሐፍትም ውስጥ ስትመለከቱ እስራኤላውያንን ከግብፅ የሚያወጣበት ሰዓት ልክ እንደ ቃሉ በደረሰበት ጊዜ ፈርዖን የሚባለው የግብፅ ንጉስ እስራኤላውያንን እግዚአብሔር ከእጁ ፈልቅቆ ሊያወጣ ባለበት ጊዜ እንዳይወጡ ብዙ ጥረት አድርጎ ነበር። ግን ጥረቱ ሁሉ አልተሳካም። እግዚአብሔር ኃያል ነው። እግዚአብሔር ታላቅ ነው። እግዚአብሔር የፈቀደውን ሁሉ ማድረግ ይችላል። አሁንም ትንቢቱ ነቢዩ የሚናገረን እስራኤላውያን በግዞት የሚሄዱበት ጊዜ አለ በባቢሎን ውስጥ እና ባቢሎን ውስጥ ሰባ ዓመት ይቆያሉ፣ ግን ከዛ ደግሞ የሚወጡበት ጊዜ አለ። ያንን እግዚአብሔር በስልጣኑና በኃይሉ ያደርጋል፣ ማንም ደግሞ የሚከለክለው የለም የሚለውን ሀሳብ እየተናገረን ያለው እና ለዚህ ነው ቁጥር አንድ ላይ ሲጀምር አጽናኑ ህዝቤን አጽናኑ ይላል እግዚአብሔር አምላካችሁ ለኢየሩሳሌም ልብ ተናገሩ። የተቀጠረችበት ወራት እንደተፈጸመ ይሄ ሰባ ዓመት ያለው ጊዜ ተፈጽሟል እና እግዚአብሔር ኃጢአቷን ይቅር ይላታል። ከባቢሎን እጅ ፈልቅቆ ደግሞ እንደገና ያወጣታል የሚለውን ነገር ይናገራል። ያን ጊዜም እንኳን እግዚአብሔርን ምን ታደርጋለህ፣ ከባቢሎን እጅ እስራኤላውያንን ነፃ ማውጣት አትችልም እኛ እናግዳለን ያንተን ስራ ሊለው የሚችል ማንም እንደሌለ ለህዝቡ አጽናኑ፣ እኔ እችላለሁ እያለ እግዚአብሔር ሲናገር ትመለከቱታላችሁ። እና እንግዲህ ከቁጥር አንድ እስከ አምስት ያለው ነገር ይሄንን አጠቃሎ ግን ሌላም በጣም ከፍ ያለ ነገር ያሳየናል። አሁን ትንቢቱን ትንሽ እየገለጽኩላችሁ ነው ያለው እና በትንቢተ ኢሳያስ ውስጥ እኛ እንደዚህ የምንለው ነገር አለ። ትንቢተ ኢሳያስ የመጀመሪያ ትንቢቱ የሚናገረው ትንቢት በምድር ላለው ሕይወትና አጠቃላይ እውነታ ሲሆን በሁለተኛ ደረጃ ደግሞ ከምድር ለቀቅ ብሎ ሰማያዊ ነገርን ከዛ ደግሞ መንግስተ ሰማያዊ ነገርን የሚያሳይ እይታዎች አሉት ብለን እናምናለን። ስናጠና አጠቃላይ እና ከቁጥር 1 እስከ 5 ባለው ክፍል ውስጥ በተለይ ቁጥር 3 እስከ 5 ላይ አዲስ ኪዳን ልክ ሲከፈት የሆነውን ነገር የሚናገር ነው። ምን ይላል? የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ ለአምላካችንም ጎዳና በበረሃ አስተካክሉ ይሄ ስለ መጥምቁ ዮሐንስ የተነገረ ነው ከዛ ቀጥሎ ጌታ ኢየሱስ ክርስቶስ ሲመጣ የሚሆነውን ነገር የሚናገር ነው እና ይገርማችኋል ምን ይላል እዚ ጋ ጠማማው ይቃናል ስርጓጎጡ ሜዳ ይሆናል ሁሉ ነገር የተበላሸው የበሰበሰው የነቀዘው በእግዚአብሔር ፊት አስጠሊታ የሆነው ነገር ሁሉ እግዚአብሔር ሲገለጥ ይስተካከላል የሚልን ነገር ይናገራል ጌታ ኢየሱስ ሲገለጥ የእግዚአብሔር ክብር ይገለጣል ስጋ ለባሹ ሁሉ በአንድነት ያየዋል የእግዚአብሔር አፍ ይህንን ተናግሯልና ብሎ በቀጥታ ስለ ጌታ ኢየሱስ ክርስቶስ መምጣት የተናገረ ክፍል ነው ከ700 ዓመት በፊት እና ጌታ ኢየሱስ ክርስቶስ ሲመጣ ህዝቡ የእግዚአብሔር ህዝብ ሆነው ወደ እግዚአብሔር የሚመጡ ሰዎች ከዲያብሎስ እስራት ከኃጢአት እስራት ከአመፅ እስራት ከማይረባ ከምናምንቴ ህይወት ነፃ ሆነው ድነው የእግዚአብሔር ህዝብ መሆን እንደሚችሉ የተናገረ ነገር ነው። ያን ጊዜ ሰዎች ወደ እግዚአብሔር እንዲመጡ እግዚአብሔር በፈቀደበት ጊዜ ማንኛውንም ሰው ሊሆን ይችላል። ወደ እግዚአብሔር እንዳይመጡ የሚከለክል ጥረትና እንቅስቃሴ ሁሉ ባዶ ነው የሚሆነው። እግዚአብሔር በኃይል የሰዎችን ልጆች ያድናል። የዲያብሎስ ጥበብና እርብርብ አይሳካም። ምናልባት አንዳንዶቻችሁ ታውቃላችሁ። በዚህ ዘመን የእግዚአብሔር እውነትና የእግዚአብሔር ጽድቅ፣ የእግዚአብሔር እቅድ እንዳይሳካ ለማድረግ የሚደረገው ርብርብ እጅግ በጣም ከቁጥር የበዛ ነው። በጣም በጣም በጣም በፍልስፍናው፣ በክህደቱ፣ እንደገና ደግሞ በሳይንሱ፣ በመንግስት አስተዳደር ፍልስፍና ውስጥ በጣም ከፍተኛ የሆኑ እንቅስቃሴዎች ይደረጋሉ። ይሄ ብቻ አይደለም፣ በሃይማኖቶችም ውስጥ ግን እግዚአብሔር በዚህ ሁሉ ውስጥ እያለፈ ሰዎችን ማዳን የሚችል ሀያል ዘላለማዊ ታላቅ አምላክ መሆኑን የትንቢተ ኢሳያስ ያሳየናልና በጣም በመደነቅ ኢሳያስን ልናነብ ይገባናል። እና እንግዲህ እዚህ አሁን የምንመለከተው ከቁጥር 6 እስከ 8 ባለው ክፍል ሁለት ነገሮችን ነቢዩ ያሳየናል። አንደኛ የሰዎችን አጠቃላይ ጊዜያዊና ያልጸና ነገራቸውን ሰዎች እንዲያውቁ ምሳሌያዊ በሆነ መንገድ እግዚአብሔር ይናገራል። ሰው ማን ነው? በነገራችን ላይ ሰሞኑን ከዚህ ካለፈው እሁድ ጀምሮ ይመስለኛል እስከ አሁኑ እሁድ ድረስ በዚህ አሜሪካ ውስጥ ባሉ ክርስቲያን በሚባሉ ሰዎች በፕሮቴስታንቶች መካከል ከፍተኛ ውዝግብ አለ። በጣም ከፍተኛው ዝግብ አንዳንዶቻችሁ ሰምታችሁ ሊሆን ይችላል። እና ፓስተር ቶሎሳ ወይም ዶክተር ቶሎሳ የሚባሉት ሰው አንድ ቦታ ላይ ሄደው ሲሰብኩ በጣም የተሳሳተ ነገር ተናገሩ። በፍጹም የማይጠበቅ ነገር እና ሰው በጣም በጣም አሁን እየተጨቃጨቀ ነው የሚገኘው። እና ይገርማል፣ በጣም ይገርማል። እና ሰዎች በአጠቃላይ ስለ ራሳቸው ያልተረዱበት ያልተገነዘቡትን ነገር ይሄ ትንቢተ ኢሳያስ ሰዎች እንዲያውቁ እየጠቆመን ያለው እና በሁለተኛ ደረጃ ደግሞ እግዚአብሔር የሚባለው አምላክ በቃሉ አስደናቂና ዘላለማዊ ነገርን እንደሚሰራ በግልጽ ደግሞ የሚናገር ክፍል አለው እና እነዚህን ሁለት ነጥቦች በተለያዩ ነጥቦች አማካኝነት እንድንመለከታቸው እፈልጋለሁ እና እንደ ልማዴ የመጀመሪያው ሀሳብ ከዚህ ከመግባዬ ጋራ አብሮ የሚሄድ ነገር ነው እና ምን ብዬ ርዕስ ሰጥችዋለሁ? የእግዚአብሔር መልእክት አመጣጥ የሚል የመጀመሪያ ርዕስ ሰጥችዋለሁ። ይህንን እንደዚህ ብዬ ለማስቀመጥ የፈለግኩት እናንተ ሁላችሁም አሁን ትንቢት ወደ ሰዎች መጥቶ በእግዚአብሔር ፈቃድ አማካኝነት ለሰዎች እንዴት እንደሚነገር ለሰዎች እንዴት እንደሚቀርብ እና ትንቢት ሰዎችን ለማስደሰት ሳይሆን ሰዎች እውነቱን እንዲያውቁ ለማድረግ እንደሆነ እንድንገነዘብ ነው። እና የእግዚአብሔር መልእክት አመጣጥ አሁን እዚ ጋር እንደምታዩት የእግዚአብሔር መልእክት ማለት ትንቢቱ ለነቢዩ የመጣው በቁጥር ስድስት ላይ ጩህ የሚል ሰው ቃል ብሎ ነው። እና ነቢዩ እግዚአብሔርን ያውቃል ያውቃል። ተመልከቱ፣ አርባ ምዕራፍ ድረስ የሄደ ሰው ነው። 39 ምዕራፎችን ተናግሯል። እና ይሄ አርባኛው እስከ 66 ድረስ የሚናገረው በጠቅላላ ስለ አዲስ ኪዳን ነው ብያለሁ ቅድም። እና እግዚአብሔር ሲናገር የሚያውቅ ሰው ነው ይሄ። ዝም ብሎ ተራ ምናምንቴ፣ አስመሳይ፣ አጭበርባሪ፣ አባይ ነባይ አይደለም። ይሄ እውነተኛ ነቢይ ነው እና ጩህ የሚል ቃል ከእግዚአብሔር ሲመጣለት ቆም ብሎ ምንድን ነው ያለው? ኦኬ እሪ ብሎ ሲጩህ አታዩትም? እና ምን ብዬ ልጩህ ብሎ ነው እግዚአብሔርን የጠየቀው። እና ይሄ የእግዚአብሔር መልእክት ወደ ሰዎች ሲመጣ ሰዎች ማድረግ ያለባቸውን ነገር የሚናገር ነው። ጩህ የሚለው ቃል ራሱ ቃሉ ቋንቋ ህግ መሰረት ስንመረምረው ወይም በሰዋስው ወይም በግራመር ስትመለከቱት ትእዛዛዊ ነው። ይሄ ትእዛዝ ነው፣ ከእግዚአብሔር አፍ የወጣ ትእዛዝ ነው። የሰው አመለካከት፣ የሰው አስተያየት፣ የሰው ሀሳብን የሚያንጸባርቅ ነገር አይደለም። ስለዚህ ነቢያት በሙሉ እውነተኞቹ ነቢያት እንደዚህ አይነት ድምፅ ወደ እነሱ ሲመጣ እነሱ በሚያውቁት በተለመደ ሊለዩት በሚችሉት አስደናቂ ክብር እና ህይወታቸውን ራሱ ግልጥልጥ አድርጎ በሚያሳይ መንገድ ስለሚመጣ ያውቁታል። ነቢያቱ እና ነቢዩ ኢሳያስ ይሄንን ያውቅ ነበረ። እና መልእክቱ የመጣው ጩህ በሚል ትእዛዝ ሲሆን ምን ማለት ነው? ለኢሳያስና በአካባቢው ለነበሩት ለሚሰሙ ሰዎች ትርጉሙ ቃልህን ከፍ አድርገህ ሰው ሁሉ እንዲሰማ ሳትደብቅ፣ ማንንም ሳትፈራ፣ ንጉሥ ይሁን ተራ ሰው የተማረ ይሁን ያልተማረ፣ ቃሌን በስልጣን ሰው ሁሉ እንዲሰማ አድርገህ ተናገር፣ በድፍረት ተናገር የሚል ሀሳብ ነው ያለው። ይሄ ጩህ የሚለው ዝም ብሎ እሪ ኡኡ በል በአንዳንድ ቤተ ክርስቲያን እንዳለው አይነት ነገር አድርግ ማለት አይደለም። ወይም ደግሞ ድምፅ ማጉያን ይዞ ሰዎች እስከሚደነቁሩ ድረስ እንዲጮህ አይደለም። ድምፅህን ከፍ አድርገህ ሰው ሁሉ እንዲሰማ በስልጣን እና ሳትደብቅ ሳትፈራ የማንንም ፊት ሳታይ ሳታዳላ፣ ለሰዎች ደስታና ለሰዎች ማጨብጨብ ሳይሆን አሜን እሺ እልል እንዲሉ ሳይሆን የእኔን ቃል ሰው እንዲሰማ አድርገህ ተናገር ነው የተባለው። እንደዚህ አይነት ትዕዛዞች ምንጫቸው እግዚአብሔር ስለሆነ ነቢያቱ በትክክል የሚያውቁት ድሮ በነበረው የትንቢት አገልግሎት እንደዚህ አይነት ቃል ሲመጣ መልእክቱ በግልጽ መነገር አለበት። ተግባራዊ በሚሆንበት መንገድ መተላለፍ አለበት። ይህንን ደግሞ ለማድረግ ጥንቃቄ ያስፈልጋል። ምክንያቱም የሰው ቃል አይደለም። አንዳንድ ጊዜ እኛ አባትና እናቶቻችን የሚናገሩንን ወይም ወንድም እህታችን የሚናገሩንን ወይም ትልልቅ ሰዎች የሚናገሩንን ነገር ችላ ልንል እንችላለን። እግዚአብሔር የተናገረውን ነገር ግን ነቢይ ሆኖ ችላ የሚል ሰው አልነበረም። እግዚአብሔር የተናገረው ነገር በሚተላለፍበት ጊዜ ጥንቃቄ አስፈልገዋል። እኔ አሁን እዚህ ፊታችሁን ያለሁት በጣም ጥቂት ሰዎች ነን እና ለእናንተ ኃላፊነት አለብኝ ስለምናገረው ነገር የፈለግኩትን ነገር መዘባረቅ አልችልም እዚህ መጥቼ እና ስህተት እንዳይገባበት የሰው ሀሳብ እንዳይጨምርበት መድረግ አለበት በዚህ በመልእክት ማስተላለፉ በኩል። ስለዚህ እግዚአብሔርንና ማንነቱን የሚያውቁ እውነተኛ ነቢያት ባህሪያቸው አንዱ ባህሪያቸው ምንድን ነው? የእግዚአብሔርን መልእክት እንደ ቃሉ እንደ እግዚአብሔር መልእክት በመወከል እግዚአብሔርን በአግባቡ ማስተላለፍና መናገር ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ገላትያ መጽሐፍ ላይ ሲናገር የሐሰት ነቢያት፣ የሐሰት አስተማሪዎች በገላትያ ቤተ ክርስቲያን ውስጥ የፈጠሩት ሁከትና መምታታት ስለነበረ ግልጥልጥ እያደረገ ሲናገር በጻፈው ደብዳቤ ላይ አሁን ሰውን ደስ ለማሰኘት እፈልጋለሁ ወይ ብሎ ጥያቄ ጠየቀ። ሰውን ደስ የማሰኘት ከሆነ ሰዎች እንዲያጨበጭቡልኝ ደስ እንዲላቸው የማደርግ ከሆነ አለ፣ አሁን እኔ የእግዚአብሔር አገልጋይ ልሆን አልችልም። የእግዚአብሔር አገልጋይ እውነቱን የሚናገር ሰው ነው። ማንም ቢወድም ባይወድም፣ ደስ ቢለው ደስ ባይለው፣ የእግዚአብሔር አገልጋይ የእግዚአብሔርን እውነት መናገር ነው ያለበት ፊት ለፊት በግልጽ በእውነት በትክክል ። ስለዚህ ትዕዛዙን ያመጣው ትዕዛዙን ሲያዝ መልእክቱ በትክክል እንዲተላለፍ ይሄ ነቢይ አንድ ነገር ሲያደርግ ነው የምታዩት። እና የእግዚአብሔር መልእክት አመጣጥና የነቢያቱን ምላሽ ነው አሁን እንድታዩው የምፈልገው። ከዚህ የተነሳ ወደፊት ማንም ሰው መጥቶ ትንቢት እናገራለሁ በእናንተ ላይ ወይም ለእናንተ ቢል፣ የምትመረምሩትን ወይም የምትገነዘቡትን ነገር እንድታውቁ ጭምር ነው ይህንን መልእክት የማስተላልፈው። እዚህ እሁድ እሁድ ማታ በሬዲዮ የጥያቄና መልስ ላይ አገለግላለሁ እና አንዱ ኢትዮጵያ ውስጥ ፕሮግራሞች ካለቁ በኋላ በጣም ብዙ ቤተ ክርስቲያን አንዳንድ ሰዎች ይቆሙና አለ በእናንተ ላይ ትንቢት እናገርባችኋለሁ ብለው ይናገራሉ። ይሄ ትክክል ነው ወይ ብሎ ጠየቀኝ። ይሄ ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም፣ መንፈስ ቅዱሳዊ አይደለም። ሰዋዊ፣ ስጋዊ፣ ስሜታዊ ነው። ምክንያቱም የእግዚአብሔር ቃል መልእክት ለእኛ ተጽፎ እንደዚህ ቀርቦልናልና ከዚህ የተነሳ ነው ነቢዩ ምን ብዬ ነው የምጮኸው ጩህ ብሎ ሲናገር ምን ብዬ ነው የምጮኸው? ድምፄን ከፍ አድርጌ ለሰዎች የምናገረው ነገር ይዘቱ ምንድን ነው? መልእክቱ ምንድን ነው ብሎ ሲጠይቅ ነው የምትመለከቱት። እና እኔ እንደዚህ ብያለሁ። የዚህን የነብዩን ጥያቄ ዝም ብለን የምናልፈው ጥያቄ አይደለም። ጥያቄው፣ የነብዩ ጥያቄ የእውነተኛ ነብይ ምልክት ነው። ነብይ መናገር ያለበት የተሰጠውን ነው። ነብይ መናገር ያለበት የላከውን ሀሳብ ነው ይሄም ደግሞ ሰዎች ቢወዱም ባይወዱም ቢቀበሉም ባይቀበሉም ቢደሰቱም ባይደሰቱም ፊታቸው ቢጠቁርም ባይጠቁርም ቢያፋጩም ባያፋጩም። አሁን እዚህ አንዳንድ ቤተ ክርስቲያን ብትሄዱ እንደዚህ አይነት ነገር ሞቅ ያለ ነገር አንዳንድ ሰዎች ሲናገሩ ፉጨት በፉጨት ይሆናል አዳራሹ። አንዳንዱ እየተነሳ ያጨበጭባል፣ አንዳንዱ ደግሞ መዓት ነገር ይናገራል። ቢሉም ባይሉም የእግዚአብሔር መልእክት እውነተኛ ነቢይ ሰዎችን ለማስደሰት ሳይሆን እግዚአብሔርን ለማክበር በግልጽነት ይናገራል እና ይህንን እውነት እናይበታለን። የእግዚአብሔር መልእክት አመጣጥን በተመለከተ እና እውነተኛ ነቢያት የምትለዩቸው በዚህ ነው እና ከዛ በኋላ እግዚአብሔር ያለውን ምንም ነገር ሳይቀየር የራሳቸው አስተያየት፣ አመለካከት፣ አስተሳሰብ፣ ትንታኔ ሳይኖር እንዳለ ለህዝቡ ያወርዱለታል። እግዚአብሔርም በህዝቡ ልብ ውስጥ በጌታ በመንፈስ ቅዱስ አማካኝነት ይሰራል። እንግዲህ እውነተኛ ነቢያት እንዲህ አይነት ባህሪ እንዳላቸው የእግዚአብሔር መልእክት ወደ ሰዎች ሲመጣ በእንደዚህ አይነት መልክ በግልጽነት እንደሚመጣ ግልጽ ያልሆነውን ደግሞ ነቢያቱ ጠይቀው ለራሳቸውም ለህዝቡም ጤንነት እንደሚያስተላልፉ እንድናይ ነው። በሁለተኛ ደረጃ የምናገረው ይህ መልእክቱ የሰውን ህይወት ምሳሌ የሚያሳይ ነው እና መልእክቱ የሰው ህይወት ምሳሌ ነው የሚል ንዑስ ርዕስ አለኝ። እንደ ተናገርኩት ቅድም የመልእክቴ ርዕስ ምንድን ነው? የሰው ተፈጥሮና ተስፋው ነው። በዚህ የሰው ተፈጥሮና ተስፋው ውስጥ እዚህ ትንቢተ ኢሳያስ አርባ ላይ የተጠቀሰልን የሰው ህይወት የተመሰለበት ምሳሌ ነው እና ቁጥር ስድስት እንደዚህ ይላል ቁጥር ሰባት ተብሎ ነው እዚህ ስላይድ ላይ የተጻፈው፣ ግን ቁጥር ስድስት ነው። አሁን እግዚአብሔር ሲናገር ለዚህ ለነብዩ ምንድን ያለው ስጋ ለባሽ ሁሉ ሳር ነው፣ መጮህ ያለብህ ድምፅህን ከፍ አድርገህ መናገር ያለብህ ስጋ ለባሽ ሁሉ ሳር ነው፣ እና ስጋ ለባሽ ሁሉ ደግሞ ክብሩ እንደ ምድረ በዳ አበባ ነው ብለህ ተናገር፣ ነው እግዚአብሔር ያለው። መቼም እኔ ይህንን መልእክት ሳስበው ሰዎች በሙሉ የሚቀበሉት አይነት መልእክት እንዳይደለ ነው እማስበው በተለይ በአሁኑ ዘመን እኔና እናንተ ባለንበት ዘመን እኔ አንድ ቦታም ላይ እንደዚህ ብዬ ተናግሬያለሁ ሰዎችን ብድግ ብዬ አንቺ ሳርነሽ አንተ ሳርነህ ብዬ ብናገር እንዴ ትንሽ ዛሬ አይምሮ ተቃውሷል መሰለኝ ወይም የአይምሮ ችግር አለበት መሰለኝ ብለው ሊገመግሙ እንደሚችሉ አስባለሁእና። እና ይሄ ሰውን የሚያስደስት መልእክት አይደለም። በእርግጥ ሰውን የሚያስደስት መልእክት አይደለም ብዬ አለው እዚህ ላይ ቅድም በኋላም ደግሞ ታነቡታላችሁ ስላይዱ ላይ እና ነገር ግን የእግዚአብሔር ቃል ነው። በቅዱስ መጽሐፍ ውስጥ ሰው በተለያየ መንገድ ተመስሎ እናገኘዋለን። ሰውን እና እዚህ ቦታ ላይ እግዚአብሔር የመሰለው ሰውን ሥጋ ለባሽን አጠቃላይ ሥጋ ለባሽን ነጭ ሁን ጥቁር፣ የተማረ ይሁን ያልተማረ፣ አይሁዳዊ የሆነ ቢሆን አህዛብ እግዚአብሔር ሥጋ ለባሽን በሙሉ የመሰለው ሳር ነው ብሎ ነው እና ክብሩም እንደ ሳር አበባ ነው። በኋላ በሦስተኛ ነጥቤ ላይ ስለ ክብሩ እናገራለሁ እና ይሄ ቃል ማንንም አያስደስትም። በዚህ ዘመን ሰዎች የማይደሰቱባቸው አንዳንድ መልእክቶች አሉ። ለምሳሌ እናንተ በዚህ በጎዳና ላይ ወጥታችሁ የሰው ልጅ በሙሉ ኃጢአተኛ እንደሆነ ላላፊ ለአግዳሚው ቆም እያደረጋችሁ ትራክት እየሰጣችሁ ከኃጢአትህ ነፃ የምትሆንበትን መንገድ የሚያሳይ ትራክት ነው፣ አንብበው ይዘህ ሂድ ብትሉት ማንኛውም ሰው ደስተኛ አይሆንም። ዞር ብሎ ገላምጧችሁ ይሄ ለእኔ አይደለም ብሎ ጥሏችሁ ነው የሚሄደው። እንደዚህ አይነት መልእክት መቀበል አይፈልጉም ሰዎች። ሞት የታወቀ ነገር ነው፣ ታውቃላችሁ። ሞት ዓለም አቀፍ ነው። የማይሞት ማንም የለም። እኛ ዘመዶቻችን ሞተዋል። አባት እናቶቻችን የሉም በሕይወት። ስለ ሞት ማንም ሰው መስማት አይፈልግም። ብረት ነህ ትጸናለህ፣ ትኖራለህ፣ ዘላለማዊ ነህ ቢባል ነው ሰው ሁሉ ደስ የሚለው። ሞት የሚባል ነገር በአንተ ላይ አለ ቢባል ማንም ሰው ደስ አይለው እና በተለይ እንግዲህ ይህንን ምሳሌ እግዚአብሔር ሲናገር እስራኤላውያን ጊዜ አይሁዳውያን ደስተኞች ሊሆኑ እንደማይችሉ አስባለሁኝ። ግን የእግዚአብሔር ቃል ነው። ሰው ደስ ይበለው ደስ አይበለው፣ ይውደደው አይውደደው፣ ሰው ስጋ ለባሽ አለ እግዚአብሔር ሳር ነው። እና በእርግጥ ይህንን መልእክት ስታስቡት፣ እኔ ሁለት ነጥቦችን ስለዚህ መልእክት መናገር እፈልጋለሁ እና አንደኛ፣ የቃሉ አወንታዊን መልእክት እንድና ይፈልጋለሁ ማለት ፖዘቲቭ መልእክቱን ሳር በምድር ላይ ይበቅላል። እንደምታውቁት፣ ምድርን በተለይ አሁን ባለንበት በስፕሪንግ ወቅት፣ እኛ አገር ደግሞ በመስከረምና በጥቅምት ምድርን ያስውባል ሳር አረንጓዴ ምድር በሙሉ ለብሶ ስንመለከት በጣም አስደናቂ ደስ የሚል ነገር ሆኖ እናገኘዋለን። እና ሳር በምድር ላይ በሳይንስ ደግሞ ብንሄድ እኔ ሳይንስ ተምሬያለሁኝ፣ የምድር ሁሉ ፍጥረት የምግብ እና የኃይል ምንጭ ነው። ሳር ምናልባት ሳይንስ የተማራችሁ ሰዎች፣ ያው ብዙዎቻችን ሳይንስ ተምረናል ከልጅነት ጀምሮ በዚህ በፍጥረት ውስጥ ያሉ ፍጥረታት ምግብ ራሳቸውን ችለው የሚያዘጋጁ አሉ። ደግሞ ምግብ ባለማዘጋጀታቸው ምግብ በሚያዘጋጁ ላይ የዲፔንዳንት ወይም ጥገኛ የሆኑ አሉ። እኛ አሁን ምግብ በራሳችን ማዘጋጀት አንችልም። ይሄ ማለት ወጥና እንጀራ መጋገር አለመጋገር አይደለም። ያን ሁሉ ነገር ያገኘነው ከምግብ በራሳቸው ካዘጋጁ ፍጥረታት ነው እና የሁሉም ፍጥረት መጋቢ እጽዋት ናቸው። አረንጓዴ ሳሮች ናቸው። እና ይህንን አስደናቂ በሆነ መንገድ ነው እግዚአብሔር በእነሱ ውስጥ እያከናወነ ያለው። እና ፎቶሲንተሲስ የሚባለውን አስደናቂ እንቅስቃሴ በአንድ ቅጠል ውስጥ ባለ ሴል ውስጥ ፎቶሲንተሲስ፣ በጣም አስደናቂ አንድ ፋብሪካ ውስጥ ሊከናወን የሚችል ነገር፣ ትልቅ የሆነ ውስብስብ ነገር በአንድ ሴል ውስጥ ሲከናወን ታዩታላችሁ እና ካርቦን ዳይኦክሳይድን እና ውሃን ነጣጥለው በአንድ ሴል ውስጥ ያለው ይሄ ክሎሮፕላስት በሚባለው አረንጓዴ ቅጠል አማካኝነት አረንጓዴ ቀለም አማካኝነት እነዚህ ነገሮች እዛ ጋ ተጣምረው ከፀሐይ ኃይል ጋር ተዋህደው ምግብ ይሰራሉ። ያ የምንመገበው ምግብ እና ሳር አስደናቂ ተአምራዊ ነገር የሚከናወንበት ነገር ነው። ሳርን በተመለከተና ሳር የሚያደርገውን ነገር በተመለከተ በጣም ብዙ ጥራዝ ያላቸው መጽሐፍት ተጽፈዋል። ሰሞኑን በአውስትራሊያ ውስጥ ወደ 51 ቮሊዩም እጽዋትን በተመለከተ የጻፈ አንድ ሳይንቲስት 104 ዓመት ሆኖታል እና ኑሮና ህይወት ስለሰለቸው በገዛ ራሱ ህይወቱን ለማጥፋት ፈልጎ ወደ ኔዘርላንድ ለመሄድ ጉዞ ላይ እንደነበረ በዜና አንብቤያለሁ። እና ግን 51 ጥራዝ ቮሊዩም ያለው መጽሐፍ የጻፈ ሰው ነው፣ ሳይንቲስት ነው። እና ሳሮች እንደዚህ አይነት ነገር ተአምር እንዳላቸው፣ ሰው ተመራምሮ እንኳን ያልጨረሰው ነገር እንዳላቸው፣ አወንታዊ ነገር እንዳላቸው እንድናስብ ነው። ሰውም ልክ እንደ ሳር እንደዚህ ነው። እኛ በጣም አስደናቂ ፍጥረታት ነን። በውስጣችን ጥልቅ የእግዚአብሔር ጥበብ እንዲከናወን ከፍጥረት ሁሉ ተለይተን የተፈጠርን ነን። በጣም አስደናቂ ተአምራዊ እግዚአብሔራዊ መረዳቶችና እግዚአብሔራዊ የሆኑ ጥበቦች እንደ እግዚአብሔር መልክና ምሳሌ ስለተፈጠርን የፍጥረት ሁሉ ገዢዎች እንድንሆን የተደረግን ሰዎች አወንታዊ ባህሪም አለን። አንዳንድ ሰዎች ይህንን ባለመረዳት ራሳቸውን ሲጥሉ ሲያዋረዱ ስቃይ ውስጥ ሲከቱ እንመለከታለን። ትክክል አይደለም፣ ኃጢአታዊ እንቅስቃሴ ነው። ግን ሌላም ነጥብ አለኝ እዚህ ጋር የምናገረው የቃሉ እውነታዊ መልእክት ሳር የቃሉ እውነታዊ መልእክት እዚህ ጋር በተለይ የተጠቀሰው እውነታዊ መልእክቱ ምንድን ነው የሚያሳየው? ሳር ጊዜያዊ ነው፣ ለጊዜው ነው የሚታየው እና ሳር ከመሆኑም ጊዜያዊ ከመሆኑ ባሻገር ለማንኛውም አደጋ የተጋለጠ ነው። ለመቆረጥ የተጋለጠ ነው። ለመረገጥ የተጋለጠ ነው። ለመጠቃት የተጋለጠ ነው። ትናንሽ እጽዋት፣ ትናንሽ እንስሳት፣ አረሞች ደግሞ ሌላም ሌላም ነገር በምድር ውስጥ የሚርመሰመሱ ሳርን ለማጋለጥ ሳርን ለማጥቃት ያሉ ነገሮች ናቸው። ሳር በራሱ ብረትነት የለውም። ሳር ደካማ ነው። ራሱን መከላከል አይችልም። እኛ ስንረግጠው ልትረግጠኝ አትችልም መብት የለህም ብሎ ሊናገረን አይችልም። ወይም ደግሞ እንደ እሾክ ሆኖ እየወጋን እንዳንረግጠው ራሱን መከላከል አይችልም። ልክ እኛም እንደዚህ ነን። ቅድም እንዳልኩት ብረት ናችሁ ብንባል እንዴት ጥሩ ነበር። ግን ሳር ነን እኛ፣ ሳር ሳሮች ነን። የፈጠረን እግዚአብሔር እየገለጠን ያለው ሳር ናችሁ። ስጋ ሁሉ አለ፣ ስጋ ለባሽ ሁሉ አለ እግዚአብሔር። ሳር ነው፣ ጊዜያዊ ነው፣ ራሱን መከላከል አይችልም፣ ደካማ ነው። እና የሳር ተስፋው ምንድን ነው? በኋላ ሁለት ስላይዶች ላይ የማሳየው ነገር አለ። የሳር ተስፋው ፈጣሪው እንደሆነ የሰጠው የሰራው ፈጣሪ የፈጠረው ፈጣሪ ሳርን መከላከል መጠበቅ። እኔ ይሄንን በተመለከተ የሳር እድሜ ስንት ይሆናል ብዬ ጉግል አድርጌ ነበር፣ ይህም መልእክት ሳዘጋጅ እና ጉግል ላይ ያሉ የሳይንስ ዘገባዎች አንዳንድ ሳሮች እስከ 35 ዓመት ድረስ ይኖራሉ የሚል ነገር አይቼ ደንግጫለሁ። በጣም ገርሞኛል። እስከዛ ድረስ ይኖራሉ ሳሮች ግን? እስከዛ ድረስ ለመኖር ሳሮች የሚችሉት የማን እርዳታ፣ የማን ጸጋ፣ የማን ኃይል፣ የማን ፈቃድ ካለ ብቻ ነው። የእግዚአብሔር ፈቃድ፣ የእግዚአብሔር ስጦታም፣ ዝናብም፣ ምቹ መሬትም ሲኖር ብቻ ነው እና ልክኛ እንደዚህ ነን፣ እንደ ሳር ነን። ይህንን አለማወቅ የሰዎችን ልጆች ብዙ ጎጥቷቸዋል። ለምን መሰላችሁ? ሰዎች ራሳቸውን እንደ ብረት እየቆጠሩ ዘላለማዊ አድርገው እየቆጠሩ ጊዜያቸውን መልካም ነገር ማከናወን ያለባቸውን ነገር ሁሉ ሉዝ ሲያደርጉ በመጨረሻ በጸጸት ህይወታቸውን ሲያሳልፉ ትመለከታላችሁ። ምናልባት ወደፊት ነገራችሁ ይሆናል። በሞት አፋፍ ላይ ደርሰው እግዚአብሔርንና የእግዚአብሔርን አሰራር ችላ ብለው ኖረው ልክ የሞት አልጋ ላይ ሆነው የተናገሩትን ነገር በመጽሐፍ ታዋቂ ታዋቂ የሆኑ ሰዎችን በመጽሐፍ ተጽፎ ይገኛል። እና አንዳንዶቹ ወይኔ ያሳለፍኩት ዘመን እግዚአብሔርን ረስቼ፣ አሁን የት ነው የምገባው? አንዳንዶቹ ራሱ እንትና ይሄ ማን ነው የኢቮሉሽን ጀማሪ ቻርልስ ዳርዊን በህይወቱ መጨረሻ ላይ ምን እያደረገ ነበረ የሞተው? ራሱን በጨለማ ውስጥ እያስቀመጠ ነበረ ብዙ ጊዜ የሚቆየው እና እንዳውም ሚስቱ እኔ አንድ መጽሐፍ አለኝ እዚህ ቤቴ። ሚስቱ ምን ብላ ጽፋለታለች? ሚስቱ ክርስቲያን ናት። የምትሰራው ነገር በሙሉ በመጨረሻ ቀን እንደሚያስጠይቅህ ማወቅ አለብህ እና ልክ እኮ አይደለህም ብላ ለጻፈችለት ደብዳቤ የመለሰው መልስ እዚህ እኔ መጽሐፍ ውስጥ አለ እና ምንድን ነው ያለው? አዎ አለ በኋላ በመጨረሻ ጊዜ የሚጠብቀኝን ነገር አውቃለሁ የሚጠብቀኝን ነገር አውቃለሁ። ግን አሁን የምሰራውን ስራ ማቆም አልችልም ንስሐ መግባት አልፈልግም ብሎ ነው። በመጨረሻ ራሱን ጨለማ ውስጥ እያስቀመጠ በጣም ብዙዎቹ እነ ሲግመንድ ፍሮድ የሚባሉ ሳይኮሎጂን ወደ ምድር ውስጥ በማምጣት ሰዎች እንዲጨነቁ እና የተለያየ የህይወት ውስብስብ ውስጥ እንዲገቡ ያደረጉ ሰዎች በመጨረሻ ልክ እንደዛ እየተጸጸቱ ጨለማ ውስጥ እየተቀመጡ ነው ያለቁት። እና ሰው ራሱን እንደዛ እንደ ትልቅ እንደማያልፍ ነገር ሊቆጥር ቢችል እግዚአብሔር ግን በቃሉ እቅጩን የሚነግረን ስጋ ለባሽ ሁሉ ጊዜያዊ ነው። በዚህ ምድር ሳር ነው። ራሱን እንኳን መጠበቅና ማዳን አይችልም። አይምሮውን እንኳን ክፉ ነገር ከማሰብ መከላከል አይችልም። እግዚአብሔር በሕይወቱና በመንፈሱ ውስጥ ሰርቶ ካላዳ ነው በስተቀር እና ይህንን ሀሳብ እያሰብን እያለን አሁን የምሳሌውና የሰው ልጅ ክብርን አብረን እንድናስብ እፈልጋለሁ። እነዚህን ነገሮች ማሰብ ለሕይወታችን በጣም ጠቃሚ ነው። ምክንያቱም እግዚአብሔር ስለ ሰው የገለጠው እውነት ነው። ቅድም ትነግሪያቸዋለሁ፣ ዶክተር ቶሎሳ ተናገሩ የተባለውን ነገር ራሴ መልእክቱን አንድ ሰዓት ሙሉ ቁጭ ብዬ ሰምቸዋለሁ። በስብከቱ መካከል ላይ ተነሱና፣ ሰው አሉ መንፈስ ነው፣ በስጋ ውስጥ ይኖራል፣ ነፍስ የሚባል ነገር አለው። ኢትዮጵያዊ ክርስቲያን በሙሉ ተንጫጫ። ይሄ የፌዝ ሙቭመንት አባባል ነው፣ መጽሐፍ ቅዱሳዊ አይደለም። እንዳውም አንዳንዶቹ ሲተቹ ሰይጣናዊ ነው፣ ዲያቢሎሳዊ ነው እያሉ ነበር የሚናገሩት። እና የሰውን ተፈጥሮ አለማወቅ በጣም ጎጂ ነው። አሁን የሰው የምሳሌውና የሰው ልጅ ክብርን አሁን እዚህ ጋር ስትመለከቱ በጣም ትደነቃላችሁ። ቁጥር ስድስት ላይ አሁን ነብዩ ሲናገር ጩህ የሚል ሰው ድምፅ ወደ እኔ መጣ እና እኔ ደግሞ ምን ብዬ ልጩህ ብዬ ጠየኩኝ። ያን ጊዜ ስጠይቅ እግዚአብሔር ጩህ ብሎ የተናገረው ሥጋ ሁሉ እንደ ሳር ነው፣ ሥጋ ሁሉ ሳር ነው። ሥጋ ለባሽ ሁሉ የስጋ ለባሽ ሁሉ ክብር ደግሞ እንደ ምድረ በዳ አበባ ነው ብሎ የምሳሌውና የሰውን ልጅ ክብር ሲያሳየን እንመለከታለን። የሳር ክብር ምን አይነት ነው? የሳር የሳር ክብር ምንድን ነው? የሚመስለው ቅድም ሳር ለማንኛውም ነገር እየተጋለጠ እንደሆነ አይቻል ተናግራለሁ። እኛም ሁላችንም ለማንኛውም ነገር የተጋለጥነን። አንድ ጊዜ መጽሐፍ ቅዱስ ላይ ሄሮድስ የሚባለው ንጉስ ሐዋርያ ስራ ምዕራፍ 12 ብትመለከቱ በጣም የታወቀ ንጉስ ነው እና ከደቀ መዛሙርቱ አንዱን አሲዞ አስገደለው ከዛ ሄሮድስ በነገሰበት አካባቢ የአንድ ወረዳ ሰዎች የሄሮድስ መንግስት የኢኮኖሚ ፖሊሲ መሰረት በጣም ግብር ስለጣሉ ስለጣለባቸው እና ከዛም ባሻገር ታሪኩ እንደዛ ነው የሚለው፣ መጽሐፍ ቅዱስ ላይ ያለውን ትንሽ ለጠጥ አድርጌ ነው የምነግራችሁ። ከዛም ባሻገር ለዛ ለአንድ አካባቢ ሰዎች ከመንግስት የሚሄድ እህል በአግባቡ በተመጣጠነ ዋጋ እንዳይሸጥ የመንግስቱ ፖሊሲ አድርጎ ስለነበረ ህዝቡ በሙሉ ተሰበሰቡና ሄሮድስን አንድ ነገር ጠየቁት። ግብር ከብዶብናል፣ ንጉስ ሄሮድስ ሆይ፣ እባክህ ግብርን አቅልልልን ብለው ጠየቁት እና ሄሮድስ አንዳንድ ነገር ተናገረ። በእርግጥ ሄሮድስ የተናገረውን ነገር መጽሐፍ ቅዱስ አልዘገበውም እና ከዛ በኋላ ህዝቡ በሙሉ ተሰብስቦ ምን አለ አንተ የምትናገረው ነገር የእግዚአብሔር ቃል ነው ማለት አንተ እግዚአብሔር ነህ ብለው ነው የተናገሩት። እና ሲናገሩት፣ ልክ እንደ ቀዳማዊ ኃይለስላሴ ቀዳማዊ ኃይለስላሴም እንደዚህ ነው ያደረጉት። ጃማይካ ሄደው ራስ ተፈሪ ነህ አንተ እና የእኛ አምላክ ነህ ሲሏቸው አንድም አስተያየት አልሰጡም አይደለሁም አላሉ። ልክ ሄሮድስም እንደዛ ነው አይደለሁም አምላክ አይደለሁም አላለም ልክ እዛው ህዝቡ እያየ በትል ተመቶ ሞተ ይላል መጽሐፍ ቅዱስ ሰዎች በጣም ራሳቸውን ሲያከብሩ ራሳቸውን ሲኮፍሱ ራሳቸውን ሲያስታብዩ የምትመለከቱት ነገር የእግዚአብሔርን ቃልና የህይወትን እውነት አለመገንዘባቸው ነው ልክ አሁን ቅድም እንደተናገርኩት ሰባኪ እንኳን እግዚአብሔር በቃል ውስጥ ለእኛ ምንም የደበቀ ነገር የለም። መጽሐፍ ቅዱስ በጣም ግልጥ ነው። ስለ ሰው ክብር ሲናገር የሰውን ክብር በተመለከተ መጽሐፍ ቅዱስ ያመሳሰለው ከምድረ በዳ አበባ ጋር ነው። ጀስት ኢማጂን አስቡ፣ አሁን አበባን፣ የሰውን ክብር ከአበባ ጋር እግዚአብሔር ሲያመሳስል የተለያዩ የእንትን የዌዘር ባህሪያት ያሏቸው አካባቢ አበቦችን አላነሳም። ለምሳሌ እኛ አገር ደጋ ወይና ደጋ ብለን የምንገልጻቸው የአየር አካባቢዎች አሉ። ዝናባማ ቦታዎች አሉ። እንደዛ እንደዛ አይነት አበባዎችን እግዚአብሔር አልጠቀሰም። የጠቀሰው አበባ የሚገርም ነው። የምድረ በዳ አበባ ነው የሰው ክብር የሚመስለው። እና ቃሉ ራሱ የተነገረው በጥንቃቄ ነው ያለምንም መምታታት ነው። መጽሐፍ ቅዱስ በጣም ግልጥ ነው። በማያሻማ መንገድ ነው የተቀመጠው እና የምድረ በዳ አበባ ገና ብቅ እንዳለ ወዲያው ምንም የሚያደርግ ድርቅ የሚል ምክንያቱም ግዳጅ አለበት እንደዛ ለመድረቅ ተፈጥሮው፣ አካባቢው፣ የሙቀቱ የፀሐዩ ብዛት ለሁለትና ለሶስት ቀን ሊያስቀምጠው አይችልም። የምድረ በዳ አበባን እኛም ራሳችን ልክ እንደ ሌሎች እንደ ጽጌሬዳ እንደ ሌሎች አበባዎች ቆርጠን ለጌጥ በአበባ ማስቀመጫ ላይ ልናስቀምጠው አንችልም። የምድረ በዳ አበባ የሰው ክብር አለ እግዚአብሔር እንደዚህ ነው። አንዳንዶች ያላቸው ክብር ያላቸው ውበት ያላቸው ሀብት ዘላለማዊ ይመስላቸዋል። ውሸት ነው። በዚያም ይታባያሉ፣ ሌሎችን ይንቃሉ እና መጽሐፍ ቅዱስ ግን የሚነግረን እኔ በትህትና ልንገራችሁ ምንም ይሁን ምን የስጋ ለባሽ ክብሩ የተነጻጸረው ከምድረበዳ በዳ አበባ ጋር ነው። ጊዜያዊ፣ ጠፊ፣ ረጋፊ ከሆነው ጋር ነው። የምድረ በዳ አበባ ያለበትን ክብር ቅድም ተናግር ያሉ ይህንን አልደግሞ ብዙዎች እንዲህ አይነት መልእክት በእርግጥ ለመስማት አይፈልጉም። ኦ ይሳካልሀል ይሳካልሻል እዚህ አንዳንድ ቦታ የሚሰጠውን መልእክት ስትመለከቱ ሰዎች እዚህ ጋር ሰባኪዎች ተነስተው አትሞትም አትሞችም ገና ዘላለም ትኖራለ ሲሏቸው እልልታውና ጭፋሮው ከቁጥር የበለጠ ነው። ይሄ ውሸት ነው፣ ማጭበርበር ነው፣ የእግዚአብሔር ቃል አይደለም። እግዚአብሔር በነቢዩ በኩል እየተናገረ ያለው ሰው ስጋ ለባሽ ሁሉ ሳር ነው፣ ክብሩስ የስጋ ለባሽ ክብር እንደ ምድረ በዳ አበባ ነው። እውነቱ ይሄ ነው። የሰው ክብር የፕሬዚዳንቶች ክብር ብትሉ፣ የባለጠጋዎች ክብር ብትሉ፣ የተራ ሰዎች ክብር ብትሉ፣ የተማሩ ሰዎች ክብር ብትሉ፣ የተራ ያልተማሩ ሰዎች የድሃዎች ክብር ብትሉ እንደ ምድረ በዳ አበባ ነው። ይሄ በሙሉ የሆነበት ምክንያት ምንድን ነው? እኔና እናንተ የሰው ልጆች በአዳምና በሔዋን ኃጢአት ምክንያት ኃጢአተኝነትና ከእግዚአብሔር የተለየ ህይወት በውስጣችን ስለተቆጣጠረን ነው። ከዚህ የተነሳ በዚህኛው የዘላለም ገጽታ ውስጥ ማለት ይሄንን ስናገር እንድታስተውሉ ፈልጋለሁ። ዘላለምን እኛ የምናስበው በሁለት ከፍለን ነው። እዚህ ምድር ያለውን የዘላለምን አንድ ባህሪ ገጽታ፣ ጊዜያዊ ህይወትን ነው የምንጠቅስበት። ሁለተኛው ግን ከዚህ ምድር ባሻገር ያለውን መንግስተ ሰማይ ያለውን ዘላለማዊነት ነው። ስለዚህ በዚህኛው በኩል ያለው ዘላለማዊ የህይወት ገጽታ ወይም ክፍል ጊዜያዊ ነው። ይህንን ነው መጽሐፍ ቅዱስ የሚያሳየው። አላፊ ነው ሁሉ ነገር፣ ረጋፊ ነው ሁሉ ነገር፣ ቀሪ ነው። ስንሞት አንድም ነገር ይዘን የምንሄደው ነገር አይኖርም። ይህንን ማወቅ በጣም ጠቃሚ ነው ወገኖቼ። እኔ ደግሜ ደግሜ ልንገራቸው፣ ይህንን ስለ ሰው ህይወት ማወቅ እና መገንዘብ በጣም አስፈላጊ ነው። ይህንን ስናውቅ ነው በዚች አጭር ረጋፊ ጊዜ እንደ ምድረ በዳ አበባ የሆነ ክብር ባለው ህይወት ውስጥ ሆነን አንድ ቁም ነገር ሰርተን ለማለፍ ህይወታችንን ለቁም ነገር መስጠት የምንችለው ይህንን ስናውቅ ነው። ይህንን ስንሰማ ነው ከእውነት ፈቀቅ ላለማለት ቆራጥ የሆነ አቋም እና ከእግዚአብሔርም ዘንድ ኃይል መቀበል የምንችለው ይህንን ስንሰማ ነው የቀን ህልም ከሆነ ህይወት ውስጥ ራሳችንን ነፃ አውጥተን በሪያሊቲ ወይም በእውነትነት በእግዚአብሔር ፊትና በሰው ፊት ለመመላለስ የምንደፍረው። አዎ ቁጥር ስድስት ላይ ስጋ ለባሽ ሁሉ ሳር ነው አለና፣ ቁጥር ሰባት ላይ ደግሞ ስትመጡ ምን ይላል መሰላችሁ፣ የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። ማለት ይሄ የሰው ህይወት እዚህ ያለው ህይወት በእግዚአብሔር ፈቃድ አንድ ቀን ከህይወት እዚህ ካለው ህይወት ወደ ዘላለማዊነት ወይም ሞተን ስጋ ወደ አፈር፣ መንፈሳችንና ነፍሳችን ወደ እግዚአብሔር እንደሚለይ የሚናገር ነው። ቀጥሎ ደገመው እግዚአብሔር በእውነት አለ እግዚአብሔር፣ በጣም የሚገርም መልእክት ያለበት ክፍል ነው። በእውነት አለና ህዝቡ ሳር ነው። ቀጥሎ ሳሩ ይደርቃል፣ አበባውም ይረግፋል። ይህንን ማወቅ አለበት። ህዝቡ በግዞት ውስጥ ያለው በኃጢአት ውስጥ ያለው እኔን በካደ ሁኔታ ውስጥ ባክስላይድ ባደረገ ሁኔታ ውስጥ ያለ ሰው ስለ ሰው ያለው ግንዛቤ መስተካከል አለበት። ስጋ ለባሽ እንደዚህ ነው ብሎ ነው እግዚአብሔር የተናገረው። እኔ እኔ እኔ ልንገራችሁ እኛ ምንም የምንመካበት የምንኮራበት ምንም ነገር የሌለን ጊዜያዊ ሰዎች ነን እና ተስፋችን እግዚአብሔር ብቻ ነው። እና የሚቀጥለው ነጥቦቼ ሁለት ስላይድ ላይ ያስቀመጥኳቸው በተከታታይ የሚናገሩት ታዲያ ተስፋችን ምንድን ነው የሚለውን ነው። አሁን ይህንን መልእክት የሚሰሙትን ሰዎች በአይነ ህሊናችሁ ጀስት አስቧቸው። እግዚአብሔር ጩህ ብሎኝ እየተናገርኩ ያለውን ነገር ይሄ ነው ብሎ ኢሳይያስ ሲናገር የሚሰሙት ሰዎች የሚያስቡት ነገር ታዲያ ምንድን ነው ተስፋችን? ሳር ከሆንን በቃ ምንድን ነው ተስፋችን ክብራችን እንደ ምድረ በዳ አበባ ከሆነ ምንድን ነው ተስፋችን? እንደዚህ አይነት ጥያቄ ሊመጣባቸው እንደሚችል ማሰብ ትችላላችሁ። እና የሰዎች ልጆች ሁሉ ተስፋ እዚህ ጋ ሲፈነጠቅ ሲፈነጠቅና ሲፈነጥቅ በዚህ መልእክት ውስጥ ታያላችሁ። ምን አለ? ሳሩ ይደርቃል አለ ቁጥር ስምንት አበባውም ይረግፋል አለና የአምላካችን ቃል ግን ለዘላለም ጸንታ ትኖራል። ነቢዩ የሚናገረው የሚሰሙት ሰዎችና እሱን ራሱን ያስቀመጠው አምላክ አለንኛ። ይሄ አምላካችን ይሄ አሁን እዚህ የተናገረው ቃል እና ከዚህ ከመርገፍ ጋር ከጊዜያዊነት ጋር ነገር ግን ከአስደናቂ ባህሪም ተፈጥሮም ጋር አወንታዊና እውነታዊ ብዬ ከፍዬ ከተናገርኩት አኳያ የተናገረው ቃል እውነት ነው ለዘላለም ጸንቶ የሚኖር ነው። የማይቀየር ነው። ማንም በሳይንስ በምርምር ወይም ደግሞ በፍልስፍና ሊቀይረው የማይችለው ነው። ግን ደግሞ በይህንን አጠቃላይ ሁኔታችንን የሚቀይር ተስፋ አለን ብሎ ሲናገር ነው የምታዩት። ያም ደግሞ የማን ቃል ነው? የአምላካችን ቃል ነው። ይሄ የአምላካችን ቃል አለ ኢሳያስ ከእግዚአብሔር ተቀብሎ የተናገረው ቃል ለዘላለም ጸንታ ትኖራለች። ጥቂት ስለ አምላካችን ስለ እግዚአብሔር ቃል ብነግራችሁ ጥሩ ነው እና ብዙ አላብራራውም። እዚህ ስላይድ ላይ ያለውን አንዳንድ ነገሮችን ከእግዚአብሔር ቃል ላይ ያሉትን ተመሳሳይ ሀሳቦች ጠቅቼ፣ የሚቀጥለው ስላይድ ላይ ተስፋችን እንዴት መመስረት እንዳለበት ሀሳቦችን እሰጣለሁ። የአምላካችን ቃል የአማኞች አምላክ ቃል ነው። የማያምኑ ሰዎች አምላክ ቃል አይደለም። የኛ የአማኞች አምላክ ቃል ነው፣ የእግዚአብሔር ቃል ነው። ይህንን በወጥነት የሚያሳዩ ክፍሎች አሉ። ቅድም ቴዎድሮስ ያነበበልን መዝሙር ዘጠና እና ሌሎችም መዝሙሮች በጣም አስደናቂ ነገርን ስለዚህ ይናገራሉ እና የመጀመሪያው መዝሙር መቶ አንድ ላይ መቶ ሁለት ላይ ያለውን ቃል ላንብብላችሁ ስለ ሰው ሲናገር ዘመኖቹ እንደ ጥላ አዘን ብለዋል። ዘመኖቼ እኔም እንደ ሳር ደርቅ ያለሁ ብሎ አንተ ግን አቤቱ ለዘላለም ትኖራለህ፣ መታሰቢያህም ለልጅ ልጅ ነው። እኛ እንደ ሳር ደርቀን ጠውልገን የምናልፍ ስንሆን፣ አንተ ግን ለዘላለም የምትኖር ነህ። ቃልህም ለዘላለም የሚኖር ነው። ወደ አንተ የመጡ በዚህ ምድር ላይ ያላቸው ጊዜያዊነት ቢያልፍም እንኳን በአንተ ውስጥ ዘላለማዊነት ያገኛሉ የሚል መልእክት ነው ያለው። እንደገና እዚሁ መዝሙር መቶ ሁለት ላይ ምን ብሎ ይናገራል? እነርሱ ይጠፋሉ፣ መንግስታት፣ ምድር፣ ሰማይ በሙሉ እንደ ልብስ ተጠቅለው ያልፋሉ ይልና አንተ ግን ትኖራለህ። ሁላቸውም እንደ ልብስ ያረጃሉ፣ እንደ መጐናጸፊያም ትለውጣቸዋለህ፣ ይለወጡማል አለ አለና አንተ ግን ያው አንተ ነህ ዓመቶችህም ከቶ አያልቁም። ተመልከቱ የእግዚአብሔር ቃል ስለ እግዚአብሔር የሚናገረን፣ እግዚአብሔር ዘላለማዊ ነው። ጥንት ወደፊትም አሁንም እግዚአብሔር ወደ እሱ የመጡትን ደግሞ ለውጦ ዘላለማዊነት እንዲያገኙ የሚሰጥ ነው። እኛ ደጋግመን የምንናገረው ሰዎች ወደ ጌታ ወደ ኢየሱስ ክርስቶስ ሲመጡ የሚያገኙት የዘላለምን ሕይወት ነው። ይሄ ሳርነታቸው ተለውጦ የዘላለም ሕይወት አግኝተው እዚህ ምድር እንኳን በማንኛውም ሁኔታ ቢያልፉ የዘላለምን ሕይወት እንደሚወርሱ ነው። በደስታ፣ በሰላም፣ በርካታ፣ በሐሴት፣ በፍንደቃ ወደ እግዚአብሔር ይሄዳሉ። አንደኛ ጴጥሮስ አዲስ ኪዳን ላይ ተመሳሳይ ሀሳብ ይናገራል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 24 ላይ ስጋ ሁሉ እንደ ሳር፣ ክብሩም ሁሉ እንደ ሳር አበባ ነውና፣ ሳሩ ይጠወልጋል፣ አበባውም ይረግፋል ብሎ ይናገርና የጌታ ቃል ግን ለዘላለም ይኖራል። ከዛ ቀጥሎ በወንጌል የተሰበከላችሁ ቃል ይሄ ነው። ታያላችሁ። የወንጌል ስብከት ይህንን ማጠቃለል አለበት ብሎ ነው ጴጥሮስ የተናገረው። እኔ የሰበኩት ወንጌል ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነው። ትንሽ ለየት ይላል እዚህ ጋር ከኢሳያስ ላይ፣ በእርግጥ ከኢሳያስ የተወሰደ ጥቅስ ነው እና ይሄ ነው ወንጌል። ሰው እንዲህ አይነት ተፈጥሮ አለው። ግን ሰው ዘላለማዊ ሊሆን የሚችለው በዘላለማዊ የእግዚአብሔር ቃል ሲለወጥና ሲነካ ዘላለማዊ ተስፋ በመንፈስ ቅዱስ አማካኝነት ውስጡ ሲገባና ሲቀየር ነው። አዲስ ልብ ሲያገኝ ነው። ብሉይ ኪዳን ላይም ልክ እንደዚሁ ተነግሯል። ኢዮብ ላይ በተለይ ኢዮብ 14 ላይ ከሴት የተወለደ ሰው የሕይወቱ ዘመን ጥቂት ነው፣ መከራም ይሞላዋል። እንደ አበባ ይወጣል አለና ይረግፋል፣ እንደ ጥላም ይሸሻል፣ እርሱም አይጸናም። ሰው እንደዚህ ነው። ግን ተስፋው ምንድን ነው? ተስፋው የእግዚአብሔር ቃል ነው። የእግዚአብሔር ቃል በውስጡ ገብቶ በመንፈስ ቅዱስ አማካኝነት መለወጡ ነው ተስፋው። እና አራተኛ ጥቅስ እዚህ ጋር ያስቀመጥኩት ቅድም አፄ ያነበበልን መዝሙር ዘጠና ላይ ቁጥር አምስት እስከ ስድስት የሰዎች ዘመኖች የተናቁ ይሆናሉ በማለዳ እንደ ሳር ያልፋል፣ ማልዶ ያብባል፣ ያልፋል፣ በሰርክም ጠውልጎና ደርቆ ይወድቃል ብሎ ይናገራል። ግን ቁጥር አንድ ላይ ስትመጡ አንተ ለትውልድ ሁሉ መጠጊያ ሆንክልን። አንተ መጠጊያችን ነህ። አንተ መኖሪያችን ነህ። አንተ ለዘላለም የምታኖረን ነህ ብሎ ተናግሮ ነው። የሰው ሕይወት ግን እዚህ ምድር ላይ እንዲያውም በቁጥር አስቀምጦታል ቢበዛ ሰባ ቢበዛ ሰማንያ ቢሆን ነው የሰው ኑሮ። ከዛ በላይ ማርጀት፣ ማጀፍጀፍ፣ መጃጀት ነው። በምድርም እንኳን አይደለም እንዲ እኛ ዚህ ዲሜንሽያ የምንለውን ወይም ደግሞ አልዛይመር ዲዚዝ የምንለውን እኛ ሀገር መጃጀት ተብሎ የሚታወቀው ነው። ሰዎች ጃጅተው እንደ ህፃን ሆነው ነው የሚያልፉት እና ሰው እንደዚህ ነው በምድር ላይ እና ተስፋው የእግዚአብሔር ቃልና በእግዚአብሔር ቃል አማካኝነት መለወጥ ነው የመጨረሻው። እዚህ ጋር ጥቅስ የማነብላቸው ሰውስ ዘመኑ እንደ ሳር ነው እንደ ዱር አበባ እንዲሁ ያብባል ነፋስ በነፈሰበት ጊዜ ያልፋል፣ ስፍራውንም ደግሞ አያውቀውም። ኢቨን የነበረበትን ስፍራ አያውቀውም። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆች ላይ ነው። ቃል ኪዳኑን በሚጠብቁ ትዕዛዙን ያደርጉት ዘንድ በሚያስቡ ላይ ነው። ታያላችሁ እግዚአብሔር በቃሉ ሰዎችን ይለውጣል። ሰዎች ጊዜያዊነታቸው ወደ ዘላለማዊነት፣ ከንቱነታቸው ወደ ጠቃሚነት፣ ባዶነታቸው ወደ ሙላት እርካታ፣ ቢስነታቸው ወደ እርካታ ሊመጣ የሚችለው በእግዚአብሔር ምሕረትና በእግዚአብሔር ቃል አማካኝነት ነው። ታዲያ የእግዚአብሔር ቃል የጸና ሆኖ ሰዎችን ያጸናል፣ ብርቱ ሆኖ ሰዎችን ይለውጣል። እና የሚያጸና የሚለውጥ ቃል ነው ተስፋችን የማን ቃል የእግዚአብሔር ቃል ለዚህ ነው ሳሩ ይጠወልጋል፣ አበባው ይረግፋል ካለ በኋላ የአምላካችን የእግዚአብሔር ቃል ግን ለዘላለም ጸንታ ትኖራለች። የሚቀጥለው ስላይዴ ላይ ፈጠን ፈጠን ብዬ እናገራለሁ። ተስፋችን ምንድን ነው? ቁጥር ሁለት ተስፋችን የእግዚአብሔር ቃል ነው። በእግዚአብሔር ቃል እና በመንፈስ ቅዱስ ኃይል መለወጥ ነው። አዲስ ልብ፣ አዲስ ተስፋ፣ አዲስ ህይወት ማግኘት ነው። እምነት የምንቀበልበት መንገድ የእግዚአብሔር ቃል ነው። አሁን ሮሜ ምዕራፍ 10 ቁጥር 17 ላይ እንግዲህ እምነት የሚባለው ነገር ወደ ሰዎች የሚመጣው እንዴት ነው ብሎ ሐዋርያው ቅዱስ ጳውሎስ ጠይቆ እምነት የሚባለው ነገር የሚመጣው ከመስማት ነው። መስማት ደግሞ የሚመጣው በእግዚአብሔር ቃል ነው። የእግዚአብሔር ቃልን ስንሰማ ለዚህ ነው እሁድ እሁድ ቤተክርስቲያን ሰው መቅረት የለበትም የምለው። በእግዚአብሔር ቃል ውስጥ የምንሰማው የእግዚአብሔር ቃል በመንፈስ ቅዱስ አማካኝነት ውስጣችን ይሰራል። በእግዚአብሔር ቃል ውስጥ ዘላለማዊነት አለ። ቃሉ በጣም ጠቃሚ ነው፣ የሚያጽናና እውነት ያለበት ነው። ቃሉ ሊሰጠን የማይችለው ምንም ነገር የለም፣ ሁሉን ነገር ይሰጠናል። ቃሉ በውስጡ ስርዓት ማጣት የሚባል ነገር የለበትም። ቃሉ የማይፈውሰው ምስቅልቅል የሚባል ነገር የለም። የእግዚአብሔር ቃል ለታመሙት ፈውስ ነው። የእግዚአብሔር ቃል ለእውሮች ብርሃን ነው። የእግዚአብሔር ቃል የአምላካችን ቃል ለታሰሩት ነፃነትን ለሞቱት ደግሞ ህይወትን የሚሰጥ ነው። ስለዚህ የጌታን ቃል ተስፋችን አድርገን መያዝ እንዳለብን እንድናስብ እፈልጋለሁ። በእነዚህ እውነቶች ውስጥ ታላቅ ክብር አለበት። እንደ ሳር የሆነውን የሰውን ህይወት ቃሉ ለውጦ ዘላለማዊነትን፣ ጥልቅ ተስፋን፣ እውነተኛ እርካታን እንደሚሰጥ ነው የእግዚአብሔር ቃል የሚናገረው። የእግዚአብሔር ቃል ግብዣው፣ ልመናው፣ ስራ ሁሉ እኛ ከምንም ነገር በተሻለ መልኩ ተለውጠን የተሻልን ኤክሰለንት ሰዎች ሆነን እንድንኖር ነው በዚህ ምድር ላይ። ስለዚህ የእግዚአብሔር ቃል ወደዚህ አስደናቂ ለውጥ እንድንመጣ የሚጠቁም ነው። በዚህ ምክንያት ነው እዚህጋ የአምላካችን የእግዚአብሔር ቃል ግን ለዘላለም ጸንታ ትኖራለች። ለዘላለም ደግሞ ያልጸኑትን ታጸናለች፣ ያልተለወጡትን ትለውጣለች እና ትልቅ ተስፋና እውነተኛ ነገርን ታደርጋለች። የእግዚአብሔር ቃል የታመነ ነው፣ ምክንያቱም ተናጋሪው እግዚአብሔር ነውና። የመጨረሻው ስላይዴ መልእክቱ የመንፈሳዊ ህይወት ታላቅ መጽናኛ እንደሆነ ሁለት ነጥብ ጠቅሼ ከዛ ምን እንማራለን የሚለውን ተናግሬ እደመድማለሁ እግዚአብሔር ለህዝቡ ታላቅ መጽናናትን በመስጠት ደስተኛ ነው። ሁል ጊዜ እስራኤላውያን ያሉበትን የተምታታ ነገር አሁን ባጭሩ መግለጽ አልችልም። ምክንያቱም በግዞት ውስጥ እየተገዙ በኃጢአት ምክንያት እየተፈጩ፣ እየተደቆሱ፣ እየተገረፉ የነበሩበት ጊዜ ነው እና በዚህ ጊዜ ውስጥ ነው እናንተ ብትመለሱ ኃጢአታችሁ ይቅር ይባልላችኋል። እኔ ደግሞ እስከ መሲህ እስከ መልአክ ድረስ እሄድላችኋለሁ እና መጥምቁ ዮሐንስ ይመጣል። ከዛ በኋላ ለእሱ መንገድ ይጠርጋል። የእግዚአብሔር ክብርና የእግዚአብሔር ማዳን ለእናንተ ይገለጣል። እሱም ብትቀበሉ ትለወጣላችሁ። ግን እወቁ ስጋ ሁሉ እንደ ሳር ነው፣ ክብሩም እንደ ምድረ በዳ አበባ ነው እና ይሄ መልእክት የእግዚአብሔር ቃል ለዘላለም ትኖራለች የሚለው መልእክት አጠቃላይ መልእክቱ ትልቅ የሆነ መንፈሳዊ መጽናኛ የሆነ ነገር ነው። ለዚህ ነው ዳዊት በመዝሙር መቶ ሁለት ቅድም ባነበብኩት ላይ በመከራዬ ቀን ፊትህን ከኔ አትመልስ፣ ጆሮህን ወደ እኔ አዘንብል፣ በጠራሁ ቀን ፈጥነ ስማኝ፣ ዘመኔ እንደ ጢስ አልቃለች፣ አጥንቶችም እንደ መቃጢያ ተቃጥለዋል ብሎ ወደ እግዚአብሔር ፊቱን እንደመለሰና እግዚአብሔር ምሕረት እንዳደረገለት በታሪክ ውስጥ እናውቃለን። ስለዚህ ተስፋችን፣ መጽናኛችን የእግዚአብሔር ቃል ነው። እንግዲህ ከመልእክቱ ምን እንማራለን የሚለውን ሳስብ የሰውን ልጅ ትክክለኛ ምድራዊ ሕይወት ምንነት ማወቅ እንዳለብን እንማራለን። በምድራዊ ነገሮች ላይ እረፍት እንደምናገኝ የምናስብ ከሆነ ሞኞች መሆናችንን እንድናውቅ እግዚአብሔር አምላክ ይፈልጋል። የወንጌል የማዳን እውነት የመቀበል ጥበብን እንድንይዝ ወደ እግዚአብሔር መቅረብ አለብን። እምነታችን በእግዚአብሔር ቃል ላይ መሆን አለበት። የእግዚአብሔር ቃል ለነፍሳችን ክብር ሊሆንልን እግዚአብሔር አምላክ ፈልጓል። ስለዚህ በእግዚአብሔር ቃልነት ውስጥ ደግሞ የተገለጠው የክርስቶስ ማዳንና የማዳን ኃይል እንደሆነ እንድናስብ እግዚአብሔር ይፈልጋል። እንግዲህ እነዚህን ነገሮች ከተማርን ዘንዳ፣ አሁን በጣም በአስቸኳይ ማድረግ ያለብን ነገር እነዚህን ሁሉ እውነቶች ካወቅን ዘንድ፣ ማድረግ ያለብን ነገር ወደ እግዚአብሔር ፈጥነን መተን እንደ ሳር የተመሰለው የምድራዊ ሕይወታችን ምሳሌ የእግዚአብሔር ክብርና፣ የእግዚአብሔር ተስፋ፣ የእግዚአብሔር እውነት የያዘ የዳነ ዘላለማዊ እንዲሆንልን በእግዚአብሔር መንገድ መሰረት ወደ እግዚአብሔር ቀርበን ንስሐ በመግባት እግዚአብሔር እንዲለውጠን እግዚአብሔር መጠየቅ አለብን። እግዚአብሔር ይለውጠናል፣ ምክንያቱም ለቃሉና በቃሉ ታማኝ ነውና። እንጸልይ። ቅዱስና ታላቅ የሆንከው አምላካችን እግዚአብሔር ስለዚህ ታላቅና አስደናቂ እውነት እናመሰግንሃለን። አንተ እውነተኛ አምላክ ነህ። በቃልህ ላይ የተናገርከው ሁሉ እውነት ነው። ይህንን እኛም ራሳችን በታሪክም ውስጥ እንኳን እናውቀዋለን። የሰዎችን ታሪክ እናቃለንና የቤተሰቦቻችንን ታሪክ እናውቃለንና የምድር ሰዎችን ታሪክ እናውቃለንና ይሄ እውነት ነው። የተናገርከው ነገር እውነት ነው። አንድም እንከን ስህተት የለበትም። ስለዚህ እግዚአብሔር ሆይ እንደ ቃልህ ሆነን እንድንገኝ ቃልህ፣ ዘላለማዊ የሆነው ቃልህ በሕይወታችን እንዲሰራ በጌታ በመንፈስ ቅዱስ ኃይል አማካኝነት እውነተኛ መንፈሳዊ መረዳትን እንዲሰጠን፣ አቤቱ ዛሬ የሰማነው ቃል በእውነት በሕይወታችን እንዲሰራ እና ተስፋችን አንተ እንደሆንክ ተስፋችን ያንተ ስራ እንደሆነ አይኖቻችንን ወደዛ ወደ አንተ አስደናቂ ስራ እንድናቀና በምህረት እንድትጎበኘን በጌታ በኢየሱስም እንማጸናሃለን። ሳር አስደናቂ ነገር በውስጡ እንደሚከናወን ተአምር ነገር በውስጡ እንደሚከናወን ተመልክተናል። ያንን መግለጥ ራሱ ጊዜ አይበቃም። እግዚአብሔር አምላካችን በእኛም ውስጥ አንተ ድንቅና ታላቅ ነገር ለማድረግ ፈቃደኛ የሆንክ አምላክ ሆነህ በመልክህና በምሳሌህ ስለፈጠርከን እናመሰግንሃለን። አቤቱ ወደዛ አስደናቂ ተፈጥሮ መመለስ የምንችለው ወደ አንተ ጸጋ፣ ወደ ክርስቶስ ኢየሱስ የማዳን ስራ ስንመጣ ብቻ ነውእና በክርስቶስ ኢየሱስ እንድንለወጥ በጌታ በኢየሱስ ስም እርዳን። ስለሰማህን ተመስገን። ይቺን አገር ባርክ። ኢትዮጵያን አገራችንን ደግሞ ተመልከት አቤቱ። በኢትዮጵያ ያለውን ነገር ሁሉ አንተ በፈቃድህና በመልካምነትህ እንድትመራ እንጸልያለን። ብዙ ኢትዮጵያውያን በተምታታ አይነት መንገድ ውስጥ እንደሆኑ እናስተውላለን። አቤቱ ሕዝብህን ከመምታታት ሕይወት እንድታወጣም እንማጸንሃለን። ስለሰማህ አንተ ተመስገን። ቀሪውን ጊዜ ተረከብ። ክብር ሁሉ ለአንተ ይሁን። በጌታ በኢየሱስ ስም አሜን።